በስመ አብ በስመ ወልድ በስመ መንፈስ ቅዱስ አንድ አምላክ አሜን። ይህን መልእክት የምታዳምጡ ወገኖቻችን ባለፉት አራት ተከታታይ ትምህርቶቻችን ወደ እግዚአብሔር ስለ መመለስና ስለ ኒቆዲሞስ ታሪክ፣ ስለ ዳግም ልደት፣ ስለ ሳውል አጭር የህይወት ታሪክና መመለስ እንዲሁም ስለ ሕይወት መንገድ ተመልክተናል። ዛሬ ደግሞ በአምስተኛው ክፍል አብረን የምንመለከተው ስለ ጸሎት ዓለም ይሆናል። ለዚህ ለዛሬው ትምህርታችን መደበኛ የንባብ ክፍል የምንወስደው በማቴዎስ ወንጌል ምዕራፍ ስድስት ከቁጥር አምስት እስከ አስራ አምስት ያለውን ይሆናል። ክፍሉም እንዲህ ይላል፦ ስትጸልዩም እንደ ግብዞች አትሁኑ። ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉና፣ እውነት እላችኋለሁ፣ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ። በስውር የሚያይ አባትህም በግልጥ ይከፍልሃል። አሕዛብም በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደ እነርሱ በከንቱ አትድገሙ። ስለዚህ አትምሰሏቸው፣ ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና። እንግዲህ እናንተስ እንዲህ ጸልዩ። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ። መንግሥትህ ትምጣ። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ዛሬ ስጠን። እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን። ከክፉም አድነን እንጂ ወደ ፈተና አታግባን። መንግሥት ያንተ ናትና፣ ኃይልም ክብርም ለዘላለሙ አሜን። ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋልና፣ ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይላችሁም። ሰው ላመነበት ነገር ይንበረከካል ይሰግዳልም። በዓለማችን ውስጥ የተለያዩ የሃይማኖት አይነቶች አሉ። እንደ ልዩነታቸው መጠን የአምልኮታቸውና የመስዋዕታቸው እንዲሁም የጸሎታቸው ይዘትና ፎርም የተለያየ ነው። ባጭሩ በኤልያስ ዘመን የነበሩትን የበዓል ነቢያት የጸሎት ይዘትና በሕያው አምላክ የሚያምነውን የኤልያስን ጸሎት ይዘትና ውጤት መመልከቱ ነጥቡን ይበልጥ ግልጽ ያደርገዋል። የበዓል ነቢያት በዘመኑ ይሰማናል ብለው ለሚንበረከኩለት አምላካቸው ለበዓል በሕያው አምላክ ከሚያመልከው ከኤልያስ ጋር ተወራርደው ቀኑን ሙሉ ሲጮኹና ሲያለቅሱ ሰውነታቸውንም በቢላዋ እየበጫጨሩ ሲወድቁና ሲነሱ ውለዋል። ነገር ግን የሚያመልኩት አምላክ ብለው የሚንበረከኩለት በዓል ድሮውንም አምላክ ስላልነበረ ምንም ምላሽ ሊሰጣቸው አልቻልም። ዓይን እያለው የማያይ ጀሮ እያለው የማይሰማ ግዑዝ ነገር ነበርና ኤልያስ ኤልያስ ግን ለሕያው አምላክ እንዲህ በማለት ጸለየ የአብርሃም የይስሐቅና የእስራኤል አምላክ እግዚአብሔር ሆይ፣ አንተ የእስራኤል አምላክ መሆንህን እኔም የአንተ አገልጋይ መሆኔንና ይህን ሁሉ በትእዛዝህ እንዳደረግሁ ዛሬ ይታወቅ። ይህ ሕዝብ አንተ ሕያው አምላክ እግዚአብሔር እውነተኛ መሆንህንና ልባቸውን የመለስከው አንተ መሆንህን እያውቁ ዘንድ እባክህ ስማኝ እግዚአብሔር ሆይ እባክህ መልስልኝ፣ ብሎ በጸለየ ጊዜ የእግዚአብሔር እሳት ወርዳ ያቀረበውን መሥዋዕቱን፣ እንጨቱን፣ ድንጋዩንና አፈሩን ፈጽማ በላች፤ በጉድጓዱም ውስጥ ያለውን ውሃ ላሰች። አንደኛ ነገሥት ዐሥራ ስምንት ከቁጥር ሀያ አምስት እስከ ሰላሳ ስምንት እኛም ለዚህ ሕያውና ዘላለማዊ ለሆነው አምላክ እንንበረከካለን፣ እንሰግዳለን። ጸሎትን ሰምቶ በእሳት የሚመልስ የኤልያስ አምላክ የእኛም አምላክ ነውና። ቢሆንም በአንድ አምላክ የሚያምኑ ቡድኖች አይሁዶችና እስላሞች የሚያደርጉት ጸሎትም በክርስቶስ ኢየሱስ አምነውና ዳግም ተወልደው ከሚጸልዩት የጸሎት ይዘትና ፎርም ፈጽሞ የተለየ ነው። ዛሬ አብረን የምንመለከተው የተለያዩ ቡድኖች ስለሚያደርጉት የጸሎት ልዩነት ሳይሆን ለትምህርታችን ርዕስ የሚስማማውንና ጌታ ኢየሱስ ለደቀ መዛሙርቱ ያስተማረውን የሐዋርያትን ጸሎት ብቻ ይሆናል። በዚህ ክፍል ለጸሎት የሚያስፈልገው ማንኛውም መመሪያ ሁሉ ይገኛልና ይህን ጸሎት ብዙዎች የቤተሰብ ጸሎት፣ ሌሎች ደግሞ የጸሎት መጀመሪያና ማሳረጊያ፣ አንዳንዶች ደግሞ የሕፃናት ጸሎት በማለት የተለያየ ስያሜ ይሰጡታል። እውነቱ ግን ሲታይ የጸሎት መጀመሪያም ሆነ መጨረሻ ሳይሆን የጸሎት ዋናው ማዕከል ወይም እምብርት ራሱ የሐዋርያት ጸሎት ነው። ይዘቱም ከስያሜው በላይ ነው። የጸሎትንም ሁሉ መመሪያና ትርጉም እንዲሁም መሠረታዊ ትምህርት የያዘው ይኸው የሐዋርያት ጸሎት ነው። ስለሆነም ልዩ ትኩረት ተሰጥቶት ሊጠና የሚገባው ብቻ ሳይሆን እንዳጠናነውም ልንኖርበት የሚገባን ልዩ የምስጢር ጎተራ ነው። ለመንፈሳዊ ሕይወታችንም አስፈላጊና ጠቃሚም ነው። መቸም የሐዋርያትን ጸሎት በቃሉ የማያውቅና ቢያንስ በቀኑ ሁለት ጊዜ የማይደግም ሰው አለ ብዬ አልገምትም። ስንቶቻችሁ ግን ልዩ ጊዜ ሰጥታችሁ ይህን ክፍል በማስተዋል ደረጃ በደረጃ ተመልክታችሁ የጸሎት ሕይወታችሁንም መርምራችሁበት እንደምታውቁ አላውቅም። ብዙ ጊዜ በንባብና በድጋም ስለምናልፈው ምስጢሩን ማስተዋል ይከብድብናል። ጊዜ ሰጥታችሁ በማስተዋል ብትመረምሩት ግን በቀላሉ እንዲሁ ሳትማሩበት ማሩበት እንደማታልፉ እርግጠኛ ነኝ። ይህን ክፍል በዝርዝር ከመመልከታችን አስቀድሞ በአጠቃላይ ስለ ጸሎት ምንነት ወይም ትርጓሚ መመልከቱ ብዙ ስለሚረዳን የጸሎትን ትርጓሚ ከዚህ ቀጥሎ እንመለከታለን። ጸሎት ከአምላክ ጋር ልብ ለልብ የሚደረግ ውይይት ወይም ምልልስ ማለት ነው። በተለይም ለሕያው አምላክ ከክርስቲያኖች የሚቀርብ ልዩ መዓዛ ያለው መስዋዕት ነው። መስዋዕት አንድ ሰው ለአምላኩ የሚያቀርበው ልዩ ስጦታ ሲሆን ይህም ስጦታ ንስሐንና ፍቅርን እንዲሁም ምስጋናን ያመለክታል። ስለ መስዋዕቱ ሁኔታ ስናስብ የመስዋዕቱ አይነትም እንደ አቀራረቡና እንደ አማኙ ሁኔታ ሊለያይ ይችላል። ስለ በደላችንና ስለ ኃጢአታችን፣ ስለ ደህንነታችንም በጸሎታችን ሰዓት ስለምናስብ ጸሎትንም እንደ መስዋዕት አድርገን እንቆጥረዋለን። ጸሎትም ከእኛ ከአማኞች ዘንድ ለአምላካችን የሚቀርብ ልዩ መስዋዕት ነውና። በሀገራችን እንደ ባህላችንና ስርዓታችን ለመስዋዕት ዝግጅት የሚቀርብ ስንዴ ተመርጦ ተበጥሮና ተንጠርጥሮ እንክርዳድም ሆነ ገንጭ ወይም ሌላ ጉድፍ ነገር የሌለው መሆኑ ከተረጋገጠ በኋላ ነው ለቤተ ክርስቲያን የሚሰጠው በልዑል አምላክ ፊት ለቅዱስ ቁርባን መስዋይት ሆኖ የሚቀርብ ነውና ጸሎትም ሌላው የመስዋይት አይነት ስለሆነ በልዑል አምላክ ፊት እንደ መስዋይት አድርገን የምናቀርበው ስለሆነ ጥራቱንና ምጥቀቱ የቱን ያክል እንደሆነ ልንመረምር ይገባናል። ጸሎት ኃይል የሚሰጥ ግዳጅ ፈጻሚ ነው። በመጻፈ መሳፍንት አስራ ስድስት የሳምሶንን ሕይወት ስናስብ በጠላቶቹ በፍልስጤማውያን እጅ ወድቆ አይኖቹን እነሆ በጋለ ብረት ከወጡ በኋላ ጸጉሩም ተቆርጦ ኃይሉን ካጣ በኋላ ከጊዜ በኋላ ጸጉሩ አድጎ ኃይሉ ሲመለስ አንድ ጊዜ ፍልስጤማውያን በተሰበሰቡበት አዳራሽ ወደ አምላኩ እንዲህ ብሎ ጮኸ። ጌታ ሆይ፣ የአይኖቼን ዋጋ ዛሬ ዛሬ እመልስ ዘንድ ኃይልን አጎናጽፈኝ አለ። አንድ ጊዜ ኃይልን ስጠኝ አለ። በዛም ሰዓት እግዚአብሔር ልዩ ኃይልን ስለ ሰጠው እነሆ ከአስር ሺህ በበላይ የተሰበሰበበትን አዳራሽ ሁለቱን ምሰሶዎች ወዲያና ወዲህ በማነዋወጽ ያለውን ሕዝብ በአንድ ጊዜ ይዞ ጠፋ ይላል የእግዚአብሔር ቃል። በሕይወታችን ደክመን በዛልን ሰዓት መልሰን የምንነሳውና ብርታት የምናገኘው በጸሎት አጋዥነት ብቻ ነው። ጸሎት ከአምላካችን የሚያስፈልገን ሁሉ እንደ ፈቃዱ የምንቀበልበት መሳሪያ ነው። ጸሎት የመንፈሳዊ ህይወት እስትንፋስ ነው። ስጋዊ ህይወት ያለ እስትንፋስ፣ ክርስቲያናዊ ህይወትም ደግሞ ያለ ጸሎት ፈጽሞ ሊኖር አይችልምና። ጸሎት ከጌታ ጋር ለመገናኛ እንደ ስልክ መስመር የሚያገለግል መሳሪያ ነው። አንድ የስልክ መስመር ከተበላሸ ከምንፈልገው ሰው ጋር በቀላሉ መገናኘት እንደማንችል ሁሉ የጸሎት ይዘታችንም ከተበላሸ፣ እንዲሁ እንጮኋለን እንጂ ከአምላካችን ጋር መገናኘትና መነጋገር አንችልም ስለሆነም ጩኸታችን የገደል ማሚቶ ሆኖ ይቀራል ማለት ነው ጸሎት በተቸገርን ወቅትና በፈተና ውስጥ ሆነን እረ የደራሽ ያለህ እያልን እርዳታ ፈልገን በተጣራን ሰዓት ተሎ በፍጥነት በድል እንድንቆም የሚረዳን ልዩ የመንፈስ ቅዱስን ኃይል የሚያጎናጽፈን መሳሪያ ነው እርሱ ስለ እናንተ ስለሚያስብ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት፣ ተብሎ ተጽፏልና። ስለዚህ ጸሎት ሁሉንም ነገር በአምላካችን ፊት የምንጥልበት መሳሪያ ነው። ደግሞም በማቴዎስ ምዕራፍ 11 ቁጥር 28 እናንተ ደካሞች ሸክማችሁ የከበደ ኑ ወደ እኔ፣ እኔ አሳርፋችኋለሁ ተብሎ ተጽፏልና የሚያስጨንቀንና የከበደንን ነገር ሁሉ አራግፈን እፎይ ብለን እንድናርፍ የሚረዳን ልዩ ኃይል ነው። ሸክምን አሽቀንጥሮ ለመጣል ጉልበት እንደሚያስፈልግ እናውቃለን። ጸሎትም የከበበንን በደልና ሸክምን ሁሉ ገፍትሮ ለመጣልና ለማስወገድ የሚረዳ መንፈሳዊ ጉልበታችንና ኃይላችን ነው። ጸሎት በግልጽም ይሁን በስውር፣ በቅርብም ይሁን በሩቅ ሆኖ የሚያናውጸንና የሚያርበደብደንን የጠላታችንን ምሽግ ማፈራረስና መበታተን የምንችልበት ርቀት የማያግደው ልዩ የጦር ዕቃችን ተምዘግዛጊም ሚሳይላችን ነው። በሁለተኛ ቆሮንቶስ ዐሥር ከሶስት እስከ ስድስት እንዲህ ተብሎ ተጽፏል። የምንኖረው በዚህ ዓለም ቢሆንም የምንዋጋው በዚህ ዓለም ስልት አይደለም። ደግሞም የምንዋጋበት የጦር መሳሪያ የዚህ ዓለም መሳሪያ አይደለም። ይሁን እንጂ ምሽግን ለመደምሰስ የሚችል መለኮታዊ ኃይል ያለው ነው ይላል። ይህም ማለት ኃይልና ስልጣን አለኝ ተብሎ መጋፋት አያስፈልግም ማለት ነው የምንኖረው ጥርስ ስለ ጥርስ አይን ስለ አይን በሚለው ዘመን አይደለምና ብንበደልም እኛው አንበቀልም ሕያው አምላካችን በቀል የኔ ነው ብሎ ተናግሯልና አባቶቻችንም የአቡነ ዘበ ሰማያት ጦር ሲወጋ እንጂ ሲወረወረ አይታወቅ፣ ብለው እንደተናገሩ የጦር መሳሪያችን በሆነው በጸሎት ሕይወት ወደ አምላካችን እንቀርባለን እንጂ እንደ ሥጋዊ ሰው ጦርን አንሰብቅም፣ ቢላዋ አንመዝም፣ ሽጉጥም አንተኩስም። ይህም ማለት የጸሎት ኃይል የሚታየው ግዳጁን ሲፈጽም እንጂ ወደ ጌታ ስንልከው አይታይም ማለት ነው። በስውር የጸለይነውን በእንባ የጠየቅነውን በግልጽ መልሱን ይዞ ሲመጣ ይፋ ሆኖ ይገለጣል። ወገኖቼ ከቶ የሚፈርስ የጠላት ምሽግና ከአምላካችን ልንቀበለው የሚያስፈልገን ነጥብ የሌለን ሆኖ ነውን ወይስ ጸሎታችን ኃይል የሌለው ሽባ ሆኖብን ነው የእግዚአብሔርን ክንድ በሕይወታችን ዘወትር በግልጽ የማንመለከተው? በጸሎታችሁ አስቡን፣ ወደ ሕያው አምላክ ፊት ስትቀርቡ እኛንም ይዛችሁ ቅረቡ የሚሉ በተለያየ ፈተና በተለያየ ችግር የወደቁ በበሽታ፣ በረሃብ፣ በስደት፣ በስቃይ፣ በመከራ፣ በብቸኝነት፣ በእስር ቤት የሚሰቃዩ ወገኖች የሉንም ይሆንን? ውስጡን ለቄስ ብለን ካልተው ነው በስተቀር ከተቻለ አይደለም። በእንባ የደም እንባ የሚያስነባ አምላካችን፣ የምንማጸንበትና የምንጸልይበት ከግል ሕይወታችን ጀምሮ እስከ ሀገራችን ድረስ ብዙ እጅግ ብዙ የጸሎት ርዕስ ሞልቷል። በእውነት ማስተዋልና መመልከት እንድንችል ያው አምላካችን ዓይነ ልቦናችንን እያብራለን። ጸሎት የልብ ትርታችንን ለታማኝ ባልንጀራችን እንደምንገልጽ ሁሉ የልባችንና የጓዳችንን ሁሉ ለምስጢር ጠባቂያችንና ለፈጥኖ ደራሽ አለኝታችን አምላካችን ለሆነው ለመድኃኒ ዓለም ክርስቶስ የምናካፍልበት መንገድ ነው። ልባችን በሐዘን በተሞላ ጊዜ የልባችን ደስታ መልሰን የምንጎናጸፍበት፣ ደግሞም በድካማችን ወቅት ኃይላችንን መልሰን የምናድስበት መሣሪያ ነው። ይህ ከሆነ ዘንድ ከላይ እንደተመለከት ነው የኔና የእናንተ ጸሎት ግዳጅ ፈጻሚ ነው ወይ ብለን ራሳችንን እንጠይቅ። ወገኖቼ ለጸሎት ብለን ጊዜያችን ከሰዋን በእውነት ግዳጅ ፈጻሚ፣ ጥያቄ መላሽ የሆነ ጸሎት ይዘን በአምላካችን ፊት ልንቀርብ ይገባናል። ጸሎት ወገኖቻችንን በተለያየ ፈተና ወድቀው ከአምላክ ዘንድ እርዳታ በፈለጉበት ሰዓት የሚያስፈልጋቸውን እንዲቀበሉ የምንረዳበት ልዩ መሳሪያችን ነው። በሐዋርያት ዘመን የክርስቲያኖች ኅብረት እያደገ ስለ ሄደና ንጉሡ ሄሮድስም እጅግ በጣም የኅብረት ስላስፈራው ሐዋርያው ጴጥሮስን አስይዞ ወደ እስር ቤት አስጣለው። ቤተ ክርስቲያንም ስለ ጴጥሮስ አጥብቃ ትጸልይ ነበር በሐዋርያት ሥራ 12 ከ5 እስከ 9 እንደ ተጻፈ ጴጥሮስም በዚህ መሰረት እስር ቤት ተጣለ። ቤተ ክርስቲያኒቱ ግን ስለ እርሱ አጥብቃ ወደ እግዚአብሔር ትጸልይ ነበር። ሄሮድስም ጴጥሮስን ሕዝቡ ፊት ሊያቀርበው አስቦ ሳለ ጴጥሮስ በዚያው ሌሊት በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበር። የጌታ መልአክም ድንገት ታየ። በክፍሉም ውስጥ ብርሃን በራ። መልአኩም የጴጥሮስን ጎን መታ አድርጎ ቀሰቀሰውና ቶሎ ተነሳ አለው። በዚህ ጊዜ ሰንሰለቶቹ ከእጁ ወደቁ። መልአኩም ልብስን ልበስ፣ ጫማህንም አድርግ አለው። ጴጥሮስም እንደታዘዘው አደረገ። መልአኩም ቀጥሎ መደረቢያህን ከላይ ጣል አድርገህ ተከተለኝ አለው። ጴጥሮስን ተከትሎት ከእስር ቤት ወጣ። መልአኩም የሚያደርገው ነገር በእውን መሆኑን ጴጥሮስ አላወቀም ነበር። የመጀመሪያውንና ሁለተኛውን ዘብ አልፈው ወደ ከተማይቱ በሚወስደው መንገድ ላይ ወዳለው የብረት መዝጊያ ደረሱ። መዝጊያውም አውቆ ተከፈተላቸው እነርሱም ወጥተው ሄዱ። ጴጥሮስም የእግዚአብሔር መልአክ ከእስር ቤት እንዳወጣው አስተዋለ ይላል የእግዚአብሔር ቃል። ወገኖቼ መልአክን ከሰማይ አውርዶ ወደ እስር ቤት ለእርዳታ የሚያመጣ ምን አይነት የጸሎት ህይወት ቢሆን ነው? ይህን የመሰለ ኃይል የተጎናጸፈ መላክን ከሰማይ አውርዶ ከጎን የሚያሰልፍ የጸሎት ሕይወት ዛሬ ለእኔና ለእናንተም በእርግጥ ያስፈልገናል። ነገር ግን እንዳናገኝ አጥር ሆኖ የከለከለን ምክንያት አውቀን ለማስወገድ እንድንችል ሕያውና ቸሮ አምላካችን ይርዳን። ጸሎት በትጋት ለማገልገል ብርታት ጸጋንና ኃይልን ለመቀበል የሚያስችል ልዩ መሳሪያ ነው። በኤፌሶን ምዕራፍ 6 ከ18 እስከ 20 ሐዋርያው ጳውሎስ የወንጀልን ምስጢር ለመግለጥ አፌን በምከፍትበት ጊዜ ሁሉ በድፍረት እንድናገር ቃል ይሰጠኝ ዘንድ ጸልዩልኝ በማለት ይናገራል። ስብከት ወይም አገልግሎት ያለ መንፈሳዊ ኃይል ከንቱ ጭሆትና ድካም ብቻ ይሆናል። ወገኖች ብዙ ጊዜ በተለያዩ የአገልግሎት መስኮች ተሰልፈን እንገኝ ይሆናል መጽሐፍ ቅዱሳችንንም ይዘን ወንጌልን ሰብክ ይሆናል ሰዎችም በስብከታችን እስኪደነቁ ድረስ በደንብ መዘጋጀት እንችል ይሆናል። ነገር ግን የምንሰጠው አገልግሎት አስቀድሞ በጸሎት ካልተደገፈና ካልታቀፈ በስተቀር አገልግሎታችን ሁሉ ፍሬ አልባና የገደል ማሚቶ ብቻ ሆኖ ይቀራል። ቃሉን የሚሰሙት ሁሉ ወደ ንስሐ አይመለሱም የማያምኑትም ሰምተው ወደ እምነት አይገቡምና። ለዚህ ነው የጸሎትን ጥቅምና ኃይል የተረዳው ጳውሎስ ስለ አገልግሎቱ በተለይም ስለሚያስተላልፈው ሕያው ቃል በጸሎት እንዲያስቡት ቤተ ክርስቲያንን አደራ የሚለው። ስንቶቻችን ለአገልግሎት በሄድን ጊዜ በጽድቅና በእውነት ወገኖቻችን በጸሎት እንዲያስቡን እንደምናሳስብን ያላቅም? በአገልግሎታችን፣ በስብከታችን፣ በምንፈጽመው ማንኛውም ክርስቲያናዊ አገልግሎት ሁሉ ሰዎችን በስጋም ሆነ በነፍሳቸው ሊረዳቸው ካልቻለ ድካማችንና ልፋታችን ለምንድን ነው? ለምን ይሆን ድካማችንና ልፋታችን ወገኖቼ። በክርስቶስ ስም በምድር ላይ የተቋቋመችው ማንኛውም ቤተ ክርስቲያን አገልግሎቷን በጽሞና በጸሎት ልትፈትሸው ይገባታል። ምናልባት አገልግሎትዋ አገልግሎቷ ለፍርድ የሚዳርግ ሆኖ እንዳያገኝ ይፈራለሁ። እናንተ አትገቡ ሌሎቹንም አታስገቡ። ከዛ ይልቅ ለገሃነም ስለምትዳርጓቸው ወዮ የሚል የቁጣ ቃል እንዳያስከትል ያሰጋል። በጸሎት ያልታጠረና ብክነት የበዛበት አገልግሎት ከጥቅሙ ይልቅ ጉዳቱ ያመዝናል። አገልግሎት አለብኝ እያሉ ያለምንም ፍሬ ያለምንም ፍሬ ዝናብ እንደሌለው ዳመና እንዲሁ ከመሮጥና ከመባዘን ይልቅ ሩጫን ቀንሶ ስለ አገልግሎቱ ብዙ መጸለይ ፍሬያማምና ውጤታማ ያደርገዋል። ዝናብን አርከፍክፎ ምድርን ካላጠጣ ባዶ ዳመና ዋጋ እንደሌለው ሁሉ ወንጌልም ተሰብኮ ሰዎችን ወደ ንስሐ ካልመለሰ አገልግሎትም ሁሉ እንዲሁ ከንቱ ነው። ወገኖቼ፣ የጸሎት ኃይልና ጥቅም የሚታወቀው በሕይወታችን ስንለማመደውና ስንኖርበት ብቻ መሆኑን መገንዘብ ይኖርብናል። አገልጋይም ሆነ ተገልጋይ በእውነት በጸሎት ቢበረቱ ሁሉም አብረው ይባረካሉ። መጥምቁ ዮሐንስ ደቀ መዛሙርቱ ከፈሪሳውያንና ከሰዱቃውያን የጸሎት ሕይወት የተለየ ጸሎት እንዲያስተምራቸው ስለጠየቁት ጠየቁት አስተምሯቸዋል። በፈሪሳውያን ዘመን የነበረው የጸሎት ሕይወት ኃይል የሌለውና ግዳጅ የማይፈጽም እንደሆነ ደቀ መዛሙርቱ ተገንዝበው ነበርና፣ ብዙ ያነባሉ፣ ብዙ ይደግማሉ ነገር ግን ኃይል አልነበረውም። ደካሞችን አይረዳም፣ በሽተኛዎችን አይፈውስም። ስለዚህ ከንቱ ጩኸት ነበር። ጌታ ኢየሱስንም ደቀ መዛሙርቱ እንደ ዮሐንስ ደቀ መዛሙርት የፈሪሳውያንን የጸሎት ሕይወት መከተል ስላልፈለጉ ራሱን የቻለ አዲስ የጸሎት ትምህርት እንዲያስተምራቸው ስለጠየቁት የፈሪሳውያንን የጸሎት ሕይወት ምንነት ካሳየ በኋላ ትክክለኛውን የጸሎት ትርጉምና ይዘት በሚገባ አስተምሯቸዋል። የፈሪሳውያንና የጸሐፍት እንዲሁም የሰዱቃውያን የጸሎት ይዘት ይህን ይመስል ነበር። ከማቴዎስ ስድስት ከአምስት እስከ ስምንት በድግምት እና በማነብነብ እንዲሁም በየአደባባዩ ለተሪዮ የሚፈጸም የመበልቶችን ቤት ጸሎተኛ አባባ በመባል ለመዝረፍ እንዲያመች ጸሎተኛ ለመባል ነገር ግን ምንም ግዳጅ መፈጸም የማይችል ከንቱ የአፍ ጅምናስቲክ ነበር። ይህም ማለት የጸሎታቸውን ድጋም ጌታ እንደማይሰማው ስላወቁ ጌታ ካልሰማው ባይሆን ሰዎች ስሙት በማለት ለይስሙላና ለተሪዮ የሚፈጽሙት ይመስላል። ነገር ግን በዚህ መልክ የሚፈጸመው ጸሎት ውጤቱ ምስጋናና ውዳሴ ከንቱ ስለሚሆን ፍሬውም ምድራዊ ብቻ አድርጎ ያስቀረዋል። የዚህ አይነት የጸሎት ፍሬ ምድራዊ ሆኖ ይቀራል። ጌታ ኢየሱስም እንደ ዮሐንስ መጥምቁ የዚህን ከንቱ ድግምት ምንነትና ፍሬ አልባነት ካስረዳ በኋላ ደቀ መዛሙርቱን ወደ እውነተኛውና ወደ ትክክለኛው የጸሎት ሕይወት መርቷቸዋል። ወገኖቼ፣ የእናንተና የእኔ የጸሎት ሕይወትስ ምን ይመስል ይሆን? በምናደርገው የጸሎት ሕይወት ያደረግነው ልምምድና የምናገኘው ፍሬ ምን ይሆን? ወይስ ዛሬ አዲስ የጸሎት ሕይወትን ጌታ ኢየሱስ እንደ ደቀ መዛሙርቱ፣ እንደ ሐዋርያት እኛንም እንዲያስተምረን እንፈልጋለን። አዎ፣ በግሌ ከተለማመርኩት ሁሉ በላይ በሆነ መንገድ የጸሎት ህይወቴ እንዲለወጥና ባህሪያት ዘመን እንደነበረ ኃይል የተጎናጸፈ ለእርዳታ የተሰለፈ፣ በሽተኛዎችን የሚፈውስ የደከሙትን የሚያበረታ ኃይል የሚሰጥ ያላመኑትን የሚያሳምን የደከሙትን የሚያበረታ የጸሎት ኃይል እንዲኖረኝ እፈልጋለሁ። ከላይ እንደተገለጸው የጸሎት ኃይል በጽድቅ ሲለማመዱትና በመንፈስ ቅዱስ ኃይል ሲመራ የሚፈጽመው ግዳጅ ወደር የለውምና በጸሎት ኃይል እኔንም ሌሎችንም መርዳት እንድንችል እፈልጋለሁና፣ አንድ ጊዜ የሀገራችን ንጉሥ አጼ ምኒልክ በሕዝቡ ፊት እንዲህ አደረጉ ይባላል አቡነ ዘበሰማያትን ልቡን ሳይበትን ለዘለቀ በቅሎዬን ይሸልመዋለሁ አሉና ሁለት ሰዎችን ለውድድር አቀረቡ ይባላል። በመካከሉ አንዱ አቋርጦ በቅሎዋን የሚሰጡት ከነጣምረዋ ይሆንን ብሎ ሲያስብ፣ ሌላው ደግሞ ልባብና ልጓሟን ይጨምሩ ይሆንን አለ ይባላል። ይህም የሚያመለክተው ብዙ ጊዜ የለመድነው ጸሎት ከድጋም ያራቀ የአፍ ጂምናስቲክ ብቻ መሆኑን ነው። በአንጻሩም ጸሎት የቱን ያክል ልዩ ጥንቃቄና ተመስጦ እንደሚያስፈልገው አስገንዝቦን ይሄዳል። ወገኖቼ የጸሎትን ትርጉም እንዲሁ ከተመለከትን፣ ከዚህ ቀጥለን የሐዋርያትን ጸሎት በደረጃ ብንመለከት ልዩ ትርጉም ይኖረዋል ብዬ አምናለሁ የሐዋርያትን የጸሎት ይዘት ስንመለከት ጌታ ኢየሱስ በሁለት አበይት ክፍሎች ከፍሎ እንዳስተማራቸው እንመለከታለን። ይኸውም አስቀድማችሁ ጽድቁንና መንግስቱን ፈልጉ ከዛም ሁሉ ይጨመርላችኋል ተብሎ ተጽፏልና። ስለዚህ በቅድሚያ ስለ እግዚአብሔር መንግስት ማለትም ስሙን ስለ መቀደስ፣ መንግስቱን ስለ መሻት፣ ፈቃዱን ስለ መጠየቅ ሲያስተምራቸው፣ በሁለተኛ ደረጃ ደግሞ ስለ ሰዎች ፍላጎትና ጥቅም፣ ስለ ዕለት እንጀራ፣ ስለ ይቅርታ ወይም ስለ ንስሐ እንዲሁም ከክፉ ስለ መዳን በመጨረሻም ደግሞ ስለ አምልኮ በማሳየት የጸሎቱ ትምህርቱን ይደመድማል። ምንም እንኳን ዘወትር በምናደርገው ጸሎት ውስጥ አምልኮና ምስጋና ልመናና ንስሐ እንዲሁም ምልጃ የሚሉትን ክፍሎች ብንጠቀምም የሐዋርያትን ጸሎት በማስተዋል ስንመለከት እነዚህ የጸሎት አይነቶች ሁሉም በዛ ውስጥ ተጠቃለው እናገኛቸዋለን። ነጥቦቹን እንደገና ደረጃ በደረጃ እንድንመለከት እፈልጋለሁ። አንደኛ፣ ስለ እግዚአብሔር መንግስት፣ ስሙን መቀደስ በሰማይ የምትኖር አባታችን ሆይ ስም ይቀደስ። ማቴዎስ 6፥9 ወገኖቼ፣ አምላካችን የምድርና የሰማይ ጌታ ነው። ቢሆንም ስለ ታላቅነቱ እና ስለ ገናናነቱ የሰማይ አባታችን ብለን እንጠራዋለን። በባህሪው ሊመሰገን የሚገባው አምላክ ስለሆነ ስሙን ልንባርከውና ልናመሰግነው ይገባናል። ታውቃላችሁ መልካም ስጦታዎች ሁሉ ከላይ ከአብ ዘንድ ስለሆኑ መመኪያና መሸሸጊያም አባት ስለሆነ ለዘላለም ለትውልደ ትውልድ ሁሉ አባት ሆኖ ስለሚኖር በርሱና በእኛ መካከል የዝምድና ርቀት ስለሌለ አጎትም ሆነ አያት ቅድመ አያትም የማይሆን ዘወትር ለትውልድ ሁሉ አባት ብቻ ሆኖ ስለሚኖር ሊመሰገንና ሊወደስን ይገባዋል። ፍጥረትን ሁሉ ስናስብ የተፈጠረው ሁሉ ለስሙና ለክብሩ ስለሆነ ስለ መልካም ስጦታው ስላደረገልን ስለዋለልን ውለታ ሁሉ እያሰብን በምስጋናና በአምልኮ ወደ መቅደሱ እንገባለን የምናመሰግንበትን ምክንያት ማለትም የተደረገልንን መልካም ነገር ሁሉ እየዘረዘርን ያለንበትን ሁኔታ እያስተዋልን ወደ ዙፋኑ በዝማሬ፣ በሽብሸባ፣ በእልልታና እንዲሁም በሆታ እንቀርባለን። ታላቅነቱንና ፍቅሩን፣ ታማኝነቱን ምሕረቱንና ቸርነቱን እያሰብን እናመልከዋለን፣ እንሰግድለታለን፣ እንባርከዋለንም። ወገኖቼ፣ ለመሆኑ እግዚአብሔርን የምናመሰግነው መቼ ይሆን? መልካም ነገር ሲደረግልን ብቻ ይሆንን? ያ ከሆነ እጅግ በጣም እጅግ በጣም ተሳስተናል። ምክንያቱም በሁሉም አመስግኑ ተብሎ ስለተጻፈ ደግሞም በምስጋና ስንጸና በድል መቆም ስለምንችል ሲደረግለት የብቻ የሚያመሰግን ሲደረግበት ደግሞ የሚያጉረመርም ፈጽሞ መጽናት አይችልም። ይህ አይነቱ ጸባይ የአህይዛብ እንጂ ክርስቲያናዊ ጸባይ ወይም ደሞ ክርስቲያናዊ አምልኮ አይደለም። መንግስቱን መሻት መንግስት ትምጣ ብለን እንጸልያለን። በተስፋና በጉጉት የምትጠበቀው መንግስትህ በምድር ላይ የምትዘረጋው በአዲስ ሰማይና በአዲስ ምድር የምትታየው ከቅዱሳን ጋር ነግሰህ የምትኖርባት፣ በሀይልና በግርማ እንዲሁም በድንገት የምትገለጸው፣ ሰይጣን እስከ ሰራዊቱ የሚታሰርባት፣ የዚህ ዓለም መከራና ስቃይ ግርግርና ሁካታ የሚያከትምባት መንግሥትህ ትምጣ። ማራናታ፣ አሜን። ጌታ ኢየሱስ ሆይ፣ ቶሎና ብለን አፋችን ሞልተን ለመናገር ተዘጋጅተናልን? በአባታችን ሆይ መንግሥት ትምጣ ብለን ከጸለይን ማለት ነው። በውኑ የእግዚአብሔር መንግሥት ዛሬ አሁን በያለንበት ብትመጣ፣ ብትገለጥ መልሳችን ምን ይሆን? መንግሥትህ ትምጣ ብሎ መለመን ማለት ጌታ ሆይ እንደ ፈቃድህ በፊትህ ተዘጋጅቻለሁና አሜን ቶሎና ከዚህ ዓለም ገላግለኝ ባሪያህንም አሰናብተው ማለት ነው። በማቴዎስ 25 የአስሩን ቆነጃጅት ምሳሌ ብንመለከት ይህን ነጥብ ይበልጥ ጉልህ ያደርግልናል። በዚህ ክፍል እንደምንመለከተው አምስቱ ልባሞች፣ አምስቱ ደግሞ ሰነፎች እንደሆኑ ተጠቅሰዋል። ታውቃላችሁ ሰነፎቹ ሙሽራው አይመጣም እያሉ ሲያንቀላፉ፣ ልባሞቹ ግን ድንገት ተኝተን ሳለ ቢመጣስ ብለው ነቅተውና ተግተው ዘይታቸውን ሞልተው መብራታቸውን አብርተው ሲጠብቁ ሙሽራው እንደ ጠረጠሩት ሳይታሰብ ድንገት ከተፋለ፣ እነርሱም ከሙሽራው ጋር ወደ ጫጉላው ሲገቡ፣ ሰነፎቹ ግን በእንቅልፍ ላይ ስለነበሩ ዘይትም ስላልነበራቸው ዘይት ለመግዛት ሲሄዱ በሩ ተዘጋ። እነርሱም በውጭ ቀሩ። የጌታ ማመጣጥ እንደዚህ ነው። ወገኖች እንደ ልባሞቹ አምስት ቆነጃጅት ነቅተንና ተግተን እየተጠባበቅን ከሆነ መንግሥት ትምጣ ብለን ብንጸልይ ያምርብናል። ነገር ግን እንደ ሰነፎቹ እንደ አምስቱ ሰነፎች እያንቀላፋን ሳለ ላለመዘጋጀታችን ልዩ ልዩ ምክንያት እየፈጠርን እንዲሁ ለይስሙላ መንግሥት ትምጣ ብለን ብንደግም፣ ብናነበንብ፣ ብንጸልይ ራሳችን በራሳችን እናታልላለን። በራሳችንም ደግሞ እንደፈረድንበት ልናስተውልና ልንገነዘብ ይገባናል። አስቀድሞ የአበው ቀጥሎም የነቢያት ከዛም የመድኃኒታችን የኢየሱስ ክርስቶስ ሲወርድ ሲዋረድም የሐዋርያትና ዛሬም በዚች ምድር ላይ ያለችው ቤተ ክርስቲያን የመልእክቷ ማዕከል ወይም እምብርት የእግዚአብሔር መንግሥት ለሰዎች እንድትሰጥ ብቻ ነው። ስለሆነም ስለሆነም ተመለሱ፣ ንስሐ ግቡ በወንጌል መኑ የእግዚአብሔር መንግሥት ቀርባለችና እያሉ መጠራት የአንድ ወንጌላዊ ወይም የአንድ ካህን መደበኛ ሥራ ሊሆን ይገባል። የወደደ ቢኖር የእግዚአብሔር መንግሥት በመድህኔ ዓለም ክርስቶስ በኩል ስለ ተሰጠች ዛሬ በእምነት ይሆንልኝ በማለት በደሉን በማሰብ በንስሐ በመንበርከክ ወደ አምላኩ ቢቀርብ መድህኔ ዓለም ክርስቶስም ለነፍሱ ደህንነት በመስቀል ላይ እንደተንጠለጠለ ደሙን እንዳፈሰሰለት ሥጋውን እንደቆረሰለት በልቡ አምኖ ቢቀበል እንዲህ ላለ ሰው የእግዚአብሔር መንግሥት ልትሰጥ ዛሬ ተዘጋጅታ ትጠባበቀዋለች። ዛሬ ነገ አይደለም ከርሞ አይደለም፣ ከከርሞ ወዲያም አይደለም፣ ከትዳር በኋላም አይደለም፣ ከሽምግልና በኋላም አይደለም፣ ከጡረታ በኋላም አይደለም፣ ንጉሮ ከተመቻቸ በኋላም አይደለም፣ ባለንበት ሁኔታ በብቸኝነትም ይሁን በኑሮ መናጋትም ይሁን በተለያየ ሁኔታ ይሁን ባለንበት ቦታ ባለንበት ሁኔታ ዛሬውኑ እንዲህ ብለን ብንገናኘው የእግዚአብሔር መንግሥት ለመውረስ የልጅነትን መብት ለማግኘት እንሆ ዛሬ መብቱም ስልጣኑም የኛ ነው። ፈቃዱን መሻት ቁጥር አስር ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። ብዙ ጊዜ የኖር ነው ፈቃዳችን በማድረግና ፍላጎታችንም እንዲሟላልን በመጣር ነው። በዚህ ቦታ የምንመለከተው ግን ከሁሉ ይልቅ ቅድሚያ የሚሰጠው የእግዚአብሔር ፈቃድ እንጂ የእኛ ፈቃድ አይደለም። ፈቃዳችንን በእርሱ ፈቃድ ውስጥ ስናስገባው ያን ጊዜ የጸሎታችን ሕይወት መልኩን ይይዛል። ለመሆኑ የእግዚአብሔር ፈቃድ በሰማይ ምንድን ነው? የእግዚአብሔር ፈቃድ በሰማይ የመላእክት የሱራፌል፣ የኪሩቤል፣ የቅዱሳን ምስጋና ጥንቱንም እግዚአብሔር ሰውን ሲፈጥር የመላእክትን ምስጋና እያመሰገነ በገነት ውስጥ እንዲኖር ነበር። ሰው ግን በጠላት ሐሳብ ተታሎ በኀጢአት ስለ ወደቀ በመንፈሱ ምውት በሥጋውም ተቅበዝባዥና ባካና ሆነ። እግዚአብሔር አምላክ ግን የጠፋውን ሰው መልሶ ሰማያዊ ሊያደርገው ስለፈቀደና ስለወደደ አንድያ ልጁን ወደዚህ ዓለም ለመላክ ተገደደ። የእግዚአብሔር ፈቃድ በሰማይ የነበረው ይኸው። የእግዚአብሔር ፈቃድ በምድርስ ምንድን ነው? ዓለም ሁሉ ይድን ዘንድ። ሌላ ምንም ፈቃድ የለውም። ዓለም ሁሉ ይድን ዘንድ ነው። የእግዚአብሔር መንግሥት ዓለም ሁሉ ይድን ዘንድ በመካከላችን ናት። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ሉቃስ 2 14 ለእግዚአብሔር በአርያም ክብር ይሁን የእግዚአብሔር ልጅ ሰውን መልሶ ሰማያዊ ሊያደርገው ተገልጧልና፣ ክብርና ውዳሴ፣ ምስጋናና ልዕልና ለእርሱ ይገባዋል። ለምድር ሰላም እርቅ ይሁን። ከውድቀት ጀምሮ ሰላሟን ያጣችው ዓለም የሰላም ባለቤት የሆነው ጌታ ከዙፋኑ ወርዶ መጥቷልና ብትወድ ሰላሟ እንሆ። በምድር ላይ በምንም አይነት መንገድ ይሁን ያለ ጌታ ኢየሱስ ሰላም የለም። አይገኝምም። ለዚህ ነው ንጉሥ ዳዊት ሀገርን፣ ከተማን እግዚአብሔር ካልጠበቀ ጠባቂዎች፣ ወታደሮች፣ ሰራዊቶች፣ ባለመሳሪያዎች በከንቱ ይተጋሉ ብሎ የተናገረው። የዓለም ሀያላን መንግሥታት ሰላምን ለማምጣት በጦርነት ይሞክራሉ በሽምግልና ይሞክራሉ፣ በሌላም ሌላ መንገድ ይጥራሉ። ነገር ግን አይሳካላቸው። ከአንድ ወር በኋላ ይደፈርሳል፣ ከአንድ ዓመት በኋላ ይሰናከላል። ለምን የሰላምን መንገድ አላወቁትምና የሰላም ምንጭ የሆነው መድኃኔ ዓለም ክርስቶስ ሰላምን እሰጣችኋለሁ፣ ሰላሜን እተውላችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለምና ብሎ የተናገረው መድኃኔ ዓለም ክርስቶስ ብቻ ነው። ስለዚህ የዓለም ነገሥታትን የዓለም ሀያላንም በፈለገው ጎዳና ያለ እርሱ የሚያደርጉት የሰላም ድርድር ሁሉ ዋጋ የለውም። በምንም መንገድ ይሁን ለራሱ ሰላም የሌለው ሰው ወይም ለራሱ ሀገር ሰላም የሌለው መንግስት፣ ለሌላው ሰላምን ሊሰጥ አይችልም። ከራሱ ከሌለው ከየት አምጥቶ ለሌላ ሊሰጥ ይችላል? ይህም ማለት ክርስቶስ ከሌለው ሰላም ስለሌለው ሰላም መስጠት አይችልም። ስለሆነም ዓለም ብትወድ የሰላምን ምንጭ የሰላም ምንጭ ወደ ሆነው ጌታ እንድትጠጋ ይህን ጥሪ እናስተላልፋለን። ለሰውም በጎ ፈቃድ የኃጢአት እስረኛ የዲያብሎስ ቁራኛ የሆነ የሰው ልጅ ቢወድና ቢፈቅድ ሰማያዊ ሊያደርግ የሚችለው ሰማያዊው ጌታ የድንግል ማርያምን ሥጋ ለብሶ ምድራዊ ሆኗልና አምኖ ቢቀበለው ዛሬ የሰማያዊ መንግስት ዜጋ ባለቤት ለመሆን ይችላል። ነገር ግን በፈቃድ እንጂ በኃይል ስላልሆነ ሰው በፈቃዱ የልቡን በር እንዲከፍትለት ይጠይቃል። ለዚህም ነው በደጅ ቆሜ አንኳኳለሁ፣ ማንም ድምጼን ቢሰማ በሩንም ቢከፍትልኝ፣ ወደ እርሱ እገባለሁ፣ ከእርሱም ጋር ራት እበላለሁ በማለት ጌታ ኢየሱስ ጥሪውን የሚያስተጋባው። ሰው ሆይ፣ የልብን በር ከፍቶ መዳን የዓለም ክርስቶስን ማስተናገድ እንደ ቀላል ነገር አትቁጠረው። ልዩ ጥበብ ነው፣ ሕይወትን ማግኘት ነው። የዓለምን ግርግር ጸጥ አድርግና፣ የግልህን ምሩጫ ቀንስና በልብ በር የሚያንኳኳውን ኢየሱስን የሕይወትህ ጌታ የነፍስህ አዳኝ እንደሆነ አድርገህ ጋብዘው። እርሱም የዘላለምን ሕይወት ይሰጣል። እንግዲህ ወገኖች ከላይ አስቀድመን ስለ እግዚአብሔር መንግሥት ማለትም ስሙን ስለ ማመስገን መንግሥቱንም ስለ መሻትና ፈቃዱን ስለ መፈለግ ተመልክተናል። ከዚህ ቀጥሎ ደግሞ በሁለተኛው ክፍል ስለ ሰው ልጆች ለሰው ልጆች ስለሚያስፈልጉት ነገሮች እንመለከታለን። በመሰረቱ ሰዎች ምን ጊዜም ቢሆን የምንጠይቀው ወይም ለማግኘት የምንፈልገው የሌለን ነገር እንደሆነ ይታወቃል። ስለሆነም ይህን የሌለንን ነገር ለማግኘትና የምንፈልገውን ወይም እንዲደረግልን የምንሻውን ነገር ለማግኘት ወደ አምላካችን የምናስታውቅበት መንገድ ወይም ቋንቋ ልመና በመባል ይታወቃል። በዚህ ክፍል ለሰዎች የሚያስፈልጉት ነገሮች ሁሉ የተገለጹት በልመና መልክ ነው። አንደኛ ስለ ዕለት እንጀራ፣ የዕለት እንጀራችንን ዛሬ ስጠን። ስለ ዕለት እንጀራ ስንጠይቅ ወደ ኅሊናችን የሚመጣው ምንጊዜም ቢሆን የታወቀውና ግልጽ የሆነው ያው ሌት ተቀን የምንባዝንለት የዕለት ዳቦ መሆኑ አያጠራጥርም። ቢሆንም ሰው የሚኖረው በዳቦ ብቻ ሳይሆን ከእግዚአብሔር አፍ በሚወጣ ሕያው ቃል ጭምር እንጂ ተብሎ ስለ ተጻፈ የእግዚአብሔርን ቃል በየዕለቱ አስፈላጊነት እንዲሁ በቀላሉ የሚታለፍ ነጥብ አይደለም። የእግዚአብሔር ቃል በየዕለቱ የቱን ያክል እንደሚያስፈልገን ከዳቦ የበለጠ ልናስተውለው ይገባናል። በመጽሐፈ ኢያሱ ምዕራፍ አንድ ከቁጥር አምስት እስከ ዘጠኝ እንዲህ ተብሎ ተጽፏል፣ ይህ የሕግ መጽሐፍ ከአፍህ አይለይ በቀንም በሌሊትም አስበው። ያን ጊዜ ይቀናልሃል፣ መንገድህም ሁሉ ይከናወንልሃል ይላል። እናስተውል። ስለዚህ በሕይወታችን ዘመን ሁሉ ያሰብነው፣ ያቀድነው፣ ያሻነው፣ የተመኘነው ሁሉ እንዲሆንልን፣ እንዲከናወንልን ከፈለግን የእግዚአብሔርን ቃል ቀንም፣ ጠዋትም፣ ማታም በአእምሯችን በሕሊናችን ስንቀመጥም፣ ስንነሳም ልናንሰላስለው ይገባናል። እንዲሁ የዓለምን ጣጣ በአእምሯችን እያወጣና እያገባን ራሳችንን ከምናበላሽ የእግዚአብሔር ቃል የሕይወት ምግብ ስለሆነ እንደ ዕለት እንጀራችን በየዕለቱ ልንመገበው ያስፈልገናል። ያለ ቃሉ ስንኖር እህል እንደሌለው ባዶ ጆንያ መሆናችን ነውና፣ ጌታ ኢየሱስ የሕይወት እንጀራ እኔ ነኝ በማለት ተናግሯል። ይህን ሲናገር በወቅቱ የነበሩት አድማጮች በተለይም አይሁዶች ለፈተና የተደረደሩት የተረዱት ስጋውን እንደ ጠቦት ስጋ በጣጥ ሰው እንደሚበሉ ነበር። ስለዚህ እንቆቅልሽ ሆኖባቸዋል። የሰው ስጋ እንዴት ይበላል? የሰው ደም እንዴት ይጠጣል? ነገር ግን እጌታ ኢየሱስ ሰዎቹ ተሰናክለው እንዳይሄዱ ነገሩን አብራርቶ ይነግራቸዋል። ሕይወትን የሚሰጥ ቃሉ እንጂ ስጋ አይደለም። ይህ የነገርኳችሁ ቃል ካፌ የወጣው ቃል መንፈስ ነው፣ ሕይወትም ነው ብሎ ይናገራቸዋል። ይህን የሰማችሁት ቃል መንፈስ ነው፣ ሕይወትም ነው። ከተቀበላችሁት ከኖራችሁበት፣ ሕይወት ይሆንላችኋል። ቆሻሻችንን ለመጠራረግና ለመዋብ መስታወት እንደሚያስፈልገን ሁሉ የእግዚአብሔር ቃልም የሕይወታችን መስታወት ስለሆነ ደካማችንና ብርታታችንን አይተን እንድንዋብ ቆሻሻችንንም እንድናስወግድ ይረዳናል። ባለፈው ትምህርታችን አንድ ሰነፍ ሰው ፊቱን ታጥቦ የማያውቅ ጸጉሩን አበጥሮ የማያውቅ ንፍጡንም ልጋጉንም አብሶ የማያውቅ ፊቱንም በመስታወት አይቶ የማያውቅ ነገር ግን ለራሱ መልካም የሚመስለውን ሰው ታሪክ ተመልክተናል። ይህ ሰው ፊቱን በመስታወት አየ። እጅግ በጣም የሚያስቀይም ሰው ሆኖ ስላየው ሰውነቱን፣ ፊቱን አጥቦ አጸዳድቶ አምሮ ተውቦ እንደገና ከማየት ይልቅ ያ መስታወት ከፊቱ እንዲወገድ ስለፈለገ በድንጋይ በታተነው የሚል ታሪክ አለ። ሰዎችም የእግዚአብሔርን ቃል አንብበው መልሰው መጽሐፍ ቅዱሳቸውን ከመጽሐፍ መደርደሪያቸው ካስቀመጡት ወይም ፊቱን አያሳየን የአዳሪዎች መሳሪያ ነው ያለፈበት ፍልስፍና ነው ብለው ከወረወሩት ከበደላቸውና ከኃጢአታቸው፣ ከግማታቸው፣ ከክርፋታቸው ከዚህ ከሚጠፋው ከዓለም ርክሰት መንጻት ቀርቶ መለቃለቅ አይችሉም፣ መወገድም አይችሉም። ስለዚህ የእነዚህ ሰዎች ሕይወት መስታወቱን ሰባብሮ ከሄደው ጢል ሰው ተለይቶ አይታይም። ቢያውቁበት እንዳነበቡ ሕይወታቸውን ቢመለከቱት፣ በሕይወታቸውን ያለውን ድካም ቢያስወግዱበት፣ በየዕለቱ እንደገና ደግሞ ቢያነቡት አይወቅሳቸውም። መዋባቸውን ማማራቸውን ያሳያቸዋል እንጂ። ወገኖቼ፣ የዕለት እንጀራና የእግዚአብሔር ቃል ለእኔና ለእናንተ ያስፈልገናል። እኔን እንደሚርበኝ ሌላውን ይርበዋል ብሎ ማሰብ ያስፈልጋል። እኔን እንደሚጠማኝ ሌላውን ይጠማዋል ብሎ ማሰብ ያስፈልጋል። እኔን እንደሚበርደኝ ሌላውንም ይበርደዋል ብሎ ማሰብ ያስፈልጋል። ወደ ልባችን ይህ ያው ቃል ከመጣ ለእኔና ለእናንተ እንደሚያስፈልገን ይህ ያው ቃል ለሌሎችም ላልሰሙት ያስፈልጋቸዋል። ይህ ቃል በዓለም ኃጢአት ውስጥ ተዘፍቀው ለሚዋኙት ሕዝቦች ያስፈልጋል። ለነገድም፣ ለቋንቋም፣ ለእያንዳንዱ ይህ የሚያነጻ የሚቀድስ ለእግዚአብሔር መንግሥት የሚያስፈልግ ቃል ያስፈልጋቸዋል። የሚያበቃ ቃል ያስፈልጋቸዋል። ስለሆነም እኛ እንዳገኘ ነው ሕይወትን እንደተጎናጸፍንበት ለሌላዎቹም የሚደርስበትን መንገድ መፈለግ የውዴታ ግዴታችን ነው። ሁለተኛ፣ ንስሐ፣ በደላችንን ይቅር በለን እኛ ደግሞ የበደሉንን ይቅር እንደምንል በሉቃስ ወንጌል እኛም የበደሉን ይቅር ብለናልና በደላችንን ይቅር በለን ተብሎ ተጽፏል። ይህም ይቅርታን ለማግኘት አስቀድሞ ይቅር ብሎ መቅረብን ያመለክታል። ስንቶቻችን ቆም ብለን በዚህ ነጥብ ላይ ጊዜ እንደምንወስድ አላውቅም። ሰው ሆኖ የማይበድል እንጨት ሆኖ የማይጤስ የለምና የበደልነውን በደል ወደ አምላክ ይዘን እንደምንቀርብ ሁሉ የበደሉንንም በአንጻሩ በይቅርታ መቀበል ግድ ይሆንብናል። ስለ ይቅርታ ስናስብ ሁለት አበይት የይቅርታ አይነቶችን እንድናስተውል እፈልጋለሁ። አንደኛው የይቅርታ አይነት ለነፍሳችን፣ ለድኅነታችን በጌታችን እና በመድኃኒታችን በኢየሱስ ክርስቶስ በኩል አንድ ጊዜ ብቻ አንድ ጊዜ ብቻ ለመጀመሪያና ለመጨረሻ ጊዜ የተደረገና የተከናወነ ሲሆን ይህንም በእምነት አሜን ይሁን ብለን በመቀበል የመንግስቱ ወራሾች ለመሆን የልጅነት መብት ማግኘታችን የምናረጋግጥበት የይቅርታ አይነት ነው። ይህም ልጅ የሆነ ሁሉ የአባቱን የእግዚአብሔር የመንግስቱ ወራሾች ደግሞ ነን። ስለዚህ ልጆች ከሆን የመውረስ መብት እንዳለን እናውቃለን፣ በእምነትም ደግሞ እናረጋግጣለን። ልጆች ስለሆን ነው የምንወርስ። ይህን የዘላለም ሕይወት የሆነ የእግዚአብሔር መንግስት፣ ለእግዚአብሔር መንግስት የሚያበቃ የልጅነት መብት፣ ይህን ታላቅ ይቅርታ በእምነት ያልተቀበለ ሰው ቢኖር ዛሬውኑ አስቀድመን እንደተመለከትን ቢወድና ቢፈቅድ በንስሐ ሆኖ በእምነት ለመቀበልና የልጅነትን መብት አግኝቶ የመንግስቱ ወራሽ ለመሆን መብቱም ፈቃዱም የራሱ ነው። መድኃኔ ዓለም ክርስቶስ በክብር እስኪመለስ ድረስ ሰዎች ቢቀበሉም ባይቀበሉም ይህ የደህንነት ጥሪ ግን እየታወጀ ይኖራል። የተቀበሉ ሁሉ ይድናሉ። ያልተቀበሉ ሰምተውም ያላመኑ ደግሞ በፍርድ ላይ ፍርድን በራሳቸው ላይ ያከማቻሉ። ይህ የመጀመሪያው ታላቁ ይቅርታ ነው፣ ሳንድን ለደህንነት የሚያበቃው የይቅርታ አይነት በክርስቶስ ሞትና ሕይወት ያገኘነው ይቅርታ በፈሰሰው ደሙ፣ በተቆረሰው ስጋው፣ በመስቀል ላይ ሆኖ ባቀረበልን መስዋዕትነት ለአንድ ጊዜና ለመጨረሻ ጊዜ በቀረበው ሕያው መስዋዕት እስከ ዘለዓለም ድረስ የሰው ልጅ ሁሉ በእምነት የሚድንበት የይቅርታ አይነት ነው። ሁለተኛው የይቅርታ አይነት ደግሞ ከደህንነት በኋላ ለምንተላለፈው በደልና በየጊዜው ለምንፈጽመው ኃጢአት በንስሐ የምናገኘው የይቅርታ አይነት ነው። ልጅ ተወልዶ በወላጁ ቤት ሲኖር በየጊዜው እንደሚገጥመው ሁኔታ ማለትም፣ ልጆች በወላጆቻቸው ቤት ሲኖሩ በየጊዜው መበደላቸው አይቀርም። ቢሆንም ወደ ወላጆቻቸው በመቅረብ ስህተታቸውን አውቀው ይቅርታ ሲጠይቁ የወላጅ አንጀት አይችልምና ይቅር ይሏቸዋል። እኛም በፈለግነው ደረጃ እንገኝ፣ በበደላችን ተጸጽተን ወደ አምላካችን በንስሐ ስንቀር ራሳችን ዝቅ ስናደርግ የምናገኘው ይቅርታ ከወላጆቻችን በብዙ እጥፍ ቢበልጥ እንጂ አያንስም። ወገኖቼ፣ ለምን አትመለሱም? ለምን ንስሓ አትገቡም የሚል እንጂ ለምን በደል ሰራችሁ? ለምን ኃጢአት ፈጽማችሁ? ለምን እስከ ዛሬ ድረስ ብሎ የሚወቅስ አምላክ የለን። በተለይ ለጸሎት አደገኛ ማነቆ ወይም ወጥመድ ከሚሆኑት የኃጢአት አይነቶች መካከል ቂምና በቀል ዋነኛው ነው። ወገኖቼ በደላችን ይቅር በለን እኛም የበደሉን ይቅር እንደምንል። ሳል ይዞ ስርቆት፣ ቂም ይዞ ጸሎት አያመችም ይባላልና። መቼም የአገራችን ሌብነት እንደ አውሮፓውያን ሌብነት በአይን አውጣነት የተሞላ አይደለም ብዬ ነው ይህን የጠቀስኩት። ባያዩኝ ይሰርቅ፣ ቢያዩኝ ደግሞ ስቅ አለ ይባላል። ይቅርታን ስንጠይቅ ይቅርታን ለማግኘት ሌሎችን ይቅር ማለት ክርስቲያናዊ ተግባራችን የውዴታ ግዴታችን መሆኑን ልናስተውለው ይገባናል። ወገኖች፣ እንዲሁ በቀላሉ ሸፋፍነ ነው የምናልፈው ጉዳይ አይደለም። የይቅርታ ጉዳይ ባዳም ልንገነዘበው ይገባናል። በሾህ መካከል የወደቀውን ዘር ማስተዋል ይገባል። አደገ ከፍ ሲል ግን እንቅ አድርጎ የያዘው። እኛም በክርስቶስ ሕይወትን ካገኘን በኋላ ደህናንን እያልን በቂምና በበቀል ወዲያና ወዲህ ሰበርሰካ ብንል ያ ቂምና በቀል እሾህ ሁኖ መንፈሳዊ ሕይወታችን ወገባችንን ንቅ አድርጎ ሰቅዞ ያስቀርብናል። ያ ካልሆነ ግን ጸሎታችን ይቅር አትበለን እኛም ሌሎችን የበደሉንን ይቅር ማለት አንችልምና ማለት ይሆናል። ወገኖቼ፣ ሰው እያወቀ ራሱን እንዴት እየረገመ ይኖራል? በኤፌሶን አራት ከ26 እስከ 32 ተቆጡ፣ ነገር ግን ኀጢአትን አትስሩ፣ በቁጣችሁ ላይ ፀሐይ አይግባ ተብሎ ተጽፏል። ቸሮ አምላካችን በምሕረቱ ብዛት ይቅር ይበለን እንጂ ዓመታት ያስቆጠረ ቂምና በቀል ሳይኖርብን ይቀራል። እርስ በርሳችሁ ተቻቻሉ። ከእናንተ አንዱ በሌላው ላይ ቅር የተሰኘበት ነገር ቢኖር ይቅር ተባባሉ። ጌታ ይቅር እንዳላችሁ እናንተም ሌላውን ይቅር በሉ ይላል። ጌታ ይቅር እንዳላችሁ እናንተም ይቅር በሉ። እኛ ግን ብዙ ጊዜ አይቶ ማለፍንና ምሕረት ማድረግን የማንችል የምንችል አይደለንም። ይህ ነጥብ ማንንም አይለይም፣ ማንንም አይለይም። የቤተ ክርስቲያን መሪዎችንና ተመሪዎችን ሁሉ የሚያጠቃልል ነው። ማንም የሃይማኖት መሪ በቂምና በበቀል ተተብትቦ ሌላውን ከበደልና ከኃጢአት ማንጻት ወይም መፍታት ፈጽሞ አይችልም። ስለዚህ ጉዳይ ስናስብ፣ እጅግ ብዙ የሚያሳዝን ነገር አለ። ለምሳሌ አንዳንድ ነጥቦችን ልጠቅስ እወዳለሁ። አንድ ሊቀ ጳጳስ ከክፍለ ሀገሩ ከካህናት ጋር ግጭት ቢፈጥር በማስማማትና በማስታራቅ ፈንታ እስከነቂሙ እስከነበደሉ ከመንበረ ጵጵስናው አፈናቅለው ወደ ሌላ ክፍለ ሀገር ያዛውሩታል። አንድ የደብር አስተዳዳሪ ከደብሩ ሕዝብ ጋር ባይስማማ ካለበት ደብር እስከነቂሙ አንስተው እንደገና ወደ ሌላ ደብር ይቀይሩታል። በፕሮቴስታንቱ ዓለም አንድ ፓስተር ከቤተ ክርስቲያኗ ሽማግሌዎች ጋር ባይስማማ ከሚያገለግልበት ቤተ ክርስቲያን እስከነቂሙ እስከነጉዱ እስከነበደሉ እስከነ ኃጢአቱ አንስተው ወደ ሌላ ቤተ ክርስቲያን ያዛውሩታል። አያችሁ ወገኖቼ፣ በሐሳብ አለመግባባት መግባባት ሊኖር ይችላል። ሰዎች ነን። መልካም አለመግባባት ካለ ቦታ መቀየሩ መልካም ነው። ከሆነ ዘንድ ለምን በቂም እንደተተበተቡ ቦታ ይለቃሉ? ነው የእኔ ጥያቄ። በቂም እንደታሰሩ የሚሰጡት አገልግሎት ምን አይነት ነው? በማቴዎስ 18 ከ21 እስከ 35 ጴጥሮስ ስለ ይቅርታ መድኃኒዓለም ክርስቶስን ሲጠይቅ ያገኘው መልሲ ነው። ስንት ጊዜ ጓደኛዬ ቢበድ ላይ ስንት ጊዜ ይቅር ልበለው ሲል ሰባት ጊዜ ሰባት ነውን? አይደለም፣ ሰባ ጊዜ ሰባ በቁጥር የተቆጠረ አይደለም። ነገር ግን ዘመናችን ሁሉ በይቅርታ የተሞላ መሆን እንዳለበት የሚያረጋግጥ ነው። እኛ ግን አንድ ጊዜ እንኳን ይቅር ለማለት እየተማረርንና እያጉረመረምን እየማልንና እየተገዘትን ጭምር ነው። እርሱም ከተሳካ ነው። በእውነት ለይቅርታ የማንመች አስቸጋሪ ሕዝቦች ሆነን በብዙ መልኩ መግለጽ ይቻላል። እጅግ በጣም አስቸጋሪ ሕዝቦች ነን ወገኖች። ሁላችንም ራሳችን በሚገባ ስለምናውቀው በእውነት በዚህ ላይ ማቆም ይበቃል ብዬ አስባለሁ። ይህ ቅርታ ጉዳይ ካልተሳካልን፣ ጌታ ምን የሚል ይመስላችኋል? በል ጉዳይህን ጨርሰ እስክትመጣ ወደ ኋላ ቆይ፣ አላውቅህም የሚል ይሆናል። ለቀደሙት ሰዎች አትግደል፣ የገደለ ይፈረድበታል እንደ ተባለ ሰምታችኋል። እኔ ግን ላችኋለሁ፣ ወንድሙን ያለ አግባብ የሚቆጣ ይፈረድበታል። ማንም ወንድሙን ጅል የሚል በሸንጎ ፊት ይጠየቅበታል። ደደብ የሚለው ደግሞ የገሃነም እሳት ፍርድ ይጠብቀዋል። ስለዚህ መባህን በመሰዊያ ላይ ለእግዚአብሔር በምታቀርብበት ጊዜ ወንድምህ የተቀየመብህ ነገር መኖሩ ትዝ ቢልህ መባህን በዛው በመሰዊያ ፊት ተው፣ በመጀመሪያ ሄደህ ከወንድምህ ጋር ተስማማ፣ ከዛ ተመልሰህ መባህን ለእግዚአብሔር አቅርብ፣ ይላል የእግዚአብሔር ቃል። በያዕቆብ ደግሞ ምዕራፍ አምስት ቁጥር ዘጠኝ ወንድሞች ሆይ እርስ በእርሳችሁ አታጉረምርሙ፣ ያለዚያ ፈራጅ በደጅ ነው ተብሎ ተጽፏል። ወገኖቼ ባካችሁ እያወቅን መስዋዕታችንን የቃየን መስዋዕት አድርገን አናቅርበው። የበደሉንና የበደልናቸውን በማዘከር እርስ በርስ ይቅር መባባል በመባባል ወደ አምላካችን ፊት እንቅረብ እንጂ እንዲሁ በቂም ተተብትበን ዋጋ ለማናገኝበት ነገር ኃይላችንና ጊዜያችንን፣ ገንዘባችንንም በከንቱ አናባክን። እናስተውል። እከልየን ይቅር ከማለት እንጦርጦስ ብገባ ይሻላል የሚል መንፈስ የብዙ ወገኖችን ልብ አንቆ እንደያዘ ማስተዋል ይቻላል። ሲኦልን ገብቶ አይቶ የተመለሰ ይመስል፣ ከገነት ወደ ሲኦል ለጉብኝት የሄደውን ሰው ብናስብ ብዙ ታሪክ አለው። አንድ ሰው ገነትን ትቶ አረ የገነት ኑሮ ሰለቸኝ ብሎ ወደ ሲኦል ሄደ ይባላል። ወደ ሲኦል በር በሚሄድበት ያማሩ ሴቶች፣ ጥሩ ሙዚቃ፣ ሌላም ሌላውም ተዘጋጅተ ቆየውና እንኳን ደና ምጥ ብለው አስተናገዱት ይባላል። ሲኦል ማለት ይሄ ነው ወይ ለካ እንዲህ አይነት መልካም ነገር ቀርቶብኛል ብሎ በሉ እንግዲህ አስተሰና ብቸ ልምጣ ብሎ እንደ ገና ተመልሶ ወደ ገነት ሄደ ይባላል። ከገነት ያሉ ወገኖችም ታው ግዴለህም ይቅርበህ ቢሉት የለም በፍጹም አይሆንም አለ ተመልሶ ሲሄድ ዲያብሎስ ከሰራዊቶቹ ጋር ጥርሱን አግጥጦ ጸጉሩን አንጨፍርሮ ጥፍሩንን አሰልፎ ይጠብቀዋል። አረ ተሳስቸ ነው ሲል የት ለመሄድ ነው የፈለከው? ወደ ሲኦል። ለመኖር ነው ለመጎብኘት? የለም አሁን ለመኖር። አዎ የመኖሪያ መግቢያ ይሄ ነው አለው ይባላል። ስለዚህ ይዘው ወደ እሳት ወረወሩት ይባላል። እናስተውሎ ወገኖች፣ ሲኦልን ገብተን አላየንም ወዮልን። በይቅርታ ማግኘት የሚገባንን መልካም ነገር እንዲሆን አናስቀረው። አበሻና ንብ ሳይናደፍ አይውልም ይባላልና በእውነት የጸሎት ሕይወታችንን በነገርና በቂም እየነዳደፍን ብል እንደበላው ጨርቅ ዋጋ አልባ አድርገን ልናስቀረው አይገባን። በዚህ ሀገር ውሾች እንኳን ተገናኝተው አይናከሱም። በእኛ ግን እግዚአብሔር ይቅር ይበለን እንጂ አይደለም ውሾቹ፣ እኛም እንኳን ካልተቆናጠጥን አይሆንልም ቀኑም አይመሽልንም። ምንም እንኳን የመሩን ቢያሰናክሉን፣ ያስተማሩን የስህተት መንገድ ቢመሩን፣ ሌላ መንገድ ቢከተሉም እኛ ግን የእምነታችን ጀማሪና ፈጻሚ የሆነውን መድኃኔ ዓለም ክርስቶስን ተመልክተን በፊታችን ያለውን ሩጫ በትዕግሥት ልንሮጥ ይገባናል። አለቃው ጎብጦ ሲሄድ ተከታዩ አጎንብሶ ይሄዳል እንደሚባለው መሪዎቻችን እየተመለከትን በከንቱ ዘመናችንን ልንጨርስ አይገባ የዘመኑ ክርስቲያኖች ብዙ ጊዜ ደምቻለሁ፣ ቆስያለሁ፣ ተበድያለሁ፣ ተገፍቻለሁ ማለትን እናበዛለን። ይህም የሚያመለክተው የምንከተለውን ዓላማ መዘንጋታችን ነው። ይኸውም ስናምንና ወደ ጌታ ስንመጣ የተጠራነው ከመድማት አልፎ መሥዋዕትም ለመክፈል መስቀልንም ተሸክሎ ለመጓዝ ጭምር እንጂ እንዲሁ በሰላም ለጥ ባለ ሜዳ ከበሮ ይዘን እንድንፈነጥዝ አይደለም። ደግሞም ልታምኑ ብቻ አይደለም፣ ባመናችሁበት መከራ ልትቀበሉበት ጭምር ነው እንጂ ተብሎ ተጽፏል። ና ስለሆነም እንደ ቃሉ ስለማንኖር በየቦታው መቆሳሰልና መቆናጠጥ ዕለታዊ ተግባራችን ሆኖ ይታያል። ወገኖቼ በደልን ለመርሳት እንማር እንጂ፣ እረ ተወኝ እባክ እንዲያው የእርሱን ነገር ልርሳው ብልስ እንዴት ይረሳል እያል እንደ ሕፃን ልጅ ቂም በቀልን በአንቀልባ አዝለን እሹሩሩ ልንለው አይገባንም። ለመርሳት አስችለን ካልነው መድኃኔ ዓለም ክርስቶስ ያስችለናል። በሰማይ ያለው በሰማይ ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ፣ ጌታ ሆይ የሚለኝ ሁሉ ወደ እግዚአብሔር መንግሥት አይገባም ተብሎ ተጽፏልና። በፍርድ ቀን ብዙዎች ጌታ ሆይ በስምህ አጋንንትን አላወጣንምን? በስምህስ ብዙ ታምራትን አላደረግንምን? ይሉኛል። እኔም በዛች ቀን በጭራሽ አላውቃችሁም እናንተ አመፀኛዎች ከኔ ወዲያ ራቁ እላችኋለሁ። እንዲህ ተብሎ ከፊቱ ከመሸሽ ሕያው አምላካችን ይጠብቀን ሌሎችን እናስገባለን ብሎ ራስ ውጭ ከመቅረት የበለጠ የከፋ ሌላ ምን ነገር አለ? ለዚህ ነው ሐዋርያው ጳውሎስ ወንጌልን ለሌላው ሰብኬ እኔ የተጣልኩ እንዳልሆን ሥጋዬን እየጎሰምኩ አስገዛዋለሁ የሚለው። ለጌታ ሥራ እባካችሁ ሌሎች ያድሙን እንጂ ሌሎች አቁስሉን እንጂ ሌሎች ውጉን እንጂ እኛ ራሳችን ቀድመን የበቀል ጀማሪዎች አንሆን። እንገፋ እንጂ አንገፋ። እባካችሁ አንድ ወንበዴ ከሞተ በኋላ ወደ ሲኦል ሲሄድ የንስሓ አባቱን አገኘና፣ እረ አባቴ፣ እርሶ ደግሞ ከዚህ ምን ያደርጋሉ? ብሎ ጠየቃቸው ይባላል። እርሳቸውን መልሰው እረ ልጅ ዝም በል እባክህ፣ አንተ በኔ ትደነቃለህ፣ እነሆ ጳጳሱን በዛ በኩል አሉ እኮ ብለው መለሱለት ይባላል። በስልጣንና በማዕረግ ወደ እግዚአብሔር መንግሥት መግባት አይቻልም። እያንዳንዱ የሃይማኖት መሪም ሆነ ተመሪ እንደ ተራው ምዕመን በጌታ ፊት ቀርቦ ለራሱ መልስን ይሰጣል። በዕብራውያን ለሰው ልጆች አንድ ጊዜ ሞት ከሞትም በኋላ ፍርድ ለእያንዳንዱ ተመድቧልና ለሰው ልጆች ሁሉ ለመሪው ለተማሪውም ለተማሪውም ላስተማሪውም ይህ ፍርድ ይጠየቃል። ወገኖቼ እናስተውል። መቼም ስለ ጸሎት ስናስብ ብዙ የምናውቃቸው ከዘረዝርናቸው ሁሉ በበላይ የሆኑ ብዙ እንቅፋቶች አሉ ታውቃላችሁ። እነዚህን እንቅፋቶች ካላስወገድን በስተቀር ጸሎታችን እንደ ተበላሸ የስልክ መስመር ማለት ነው። ለተበላሸ ስልክ ቴሌኮሚኒኬሽን እንጠራለን። ለተበላሸው የጸሎት ሕይወትስ ማንን እንጠራለን? ወገኖች ጤናማ የጸሎት ሕይወት የሌለው ክርስትናና አጥንት የሌለው ሰውነት ወይም የተቀቀለ ፓስታ አንድ ናቸው። በጸሎት ደክመን መንፈሳዊ ኃይል ካላገኘን እንደ ተቀቀለ ፓስታ ትልፍስፍስ ትጥፍጥፍ ካልን ጸሎታችን ምን ዋጋ ይኖረዋል? የጸሎት እንቅፋቶች ሊወገዱ ይገባቸዋል። የጸሎት እንቅፋቶች፣ የምናውቃቸው የጸሎት መሰናክሎች፣ የጸሎት ወጥመዶች አስቀድመው ሊወገዱ ይገባቸዋል። ወገኖቼ፣ ወደ ጸሎት ከመሄዳችን በፊት በፈተና ጊዜ እርዳታ፣ በፈተና ተሰናክለን እንዳንወድቅ ወደ ፈተና አታግባን ከክፉ አድነን እንጂ ብለን እንጸልያለን። አደገኛውና ከባዱ ፈተና ከውስጥ ከሰው ልብ የሚወጣው ወይም የሚፈልቀው ነው። ሰው ከግል ሕይወቱ ከልቡ የሚመነጨውን ፈተና ድል ማድረግ ከቻለ ከውጭ የሚመጣውን ፈተና የዚያን ያክል ሊከብደው አይችልም። የፈተና ዐይነቶችን ወይም የፈተና ምንጮችን በሦስት ዐይነት ማየት እንችላለን። ሥጋ ራሱን የቻለ የፈተና ምንጭ ነው። ከሥጋ የሚመነጨው ፈተና የተለያየ ምኞትና የዐይን አምሮት፣ የልባችን ፍላጎት እንደ እድገታችን መጠን ደንበር የሌለው ከልጅነታችን ጀምሮ አብሮ የማይለይና ከውስጣችን የሚመነጨው ከባዱ ፈተና ይሄ ነው። ራሳችን መግዛት ካልቻልን በስተቀር ልንቆጣጠረውና ልንገታው አንችልም። ይህን ድል ማድረግ የቻለ ሰው ብፁዕ ነው። ቅዱስ ራሱን መግዛት የቻለ የሥጋውን ስሜት መግታት የቻለ ከስጋው የሚመነጨውን ሁሉ ማድረቅ የቻለ ቅዱስ ነው። ሌላው የኃጢአት ምንጭ ዓለም ነው። ከዓለም የሚመነጭ ሌላ ፈተና አለ። ከስጋችን የሚመነጨውን ፈተና ድል ማድረግ ከቻልን ከዓለም የሚነሳው ፈተና ብዙ አይከብድም። ለምን? ዓለምም መሳሪያ የምታደርገው ስጋን ስለሆነ ካልሆነ ግን የሥጋ ፍላጎት ማርኪያ መስሎ ስለሚቀርብ በተቻለ መጠን ዓለም በውስጧ ያላትን ሁሉ በማቅረብ በማባበል በማስጎምጀት መሳብና ማሰናከል ትሞክራለች። መሳብና ማሰናከል ካልቻለች ስትችል፣ ትጎትታለች፣ ካልቻለች ደግሞ ትገፋለች። ስለዚህ ወሳኝ የሆነው ከውስጥ ከሥጋ የሚመጣውን ፈተና ድል ማድረግ ነው። ሌላው የሁለቱ የፈተናዎች ቁንጮ ወይም ራስ የሆነው ከሰይጣን ከዲያብሎስ የሚነሳ ፈተና ነው። እንደ መሳሪያ የሚጠቀምበት የሰውን ሥጋና ዓለም ነውና ሰይጣን የፈተናዎች ሁሉ ምንጭ ነው። ስጋና ዓለምም የእርሱ መሳሪያዎች ናቸው። ስለሆነም መሳሪያዎቹን በማስተባበር የእግዚአብሔርን ልጆች ከእግዚአብሔር መንግስት መለየት ዕለታዊ ተግባሩ ነው። ከላይ የተጠቀሱትን የፈተና አይነቶች መቋቋም ከቻልን ወደ እኛ የሚቀርብበት ምንም አይነት ኃይል ወይም ምንም አይነት መንገድ አይኖረውም። ነገር ግን የሚውጠውን ፈልጎ ዙሪያውን እንደሚያገሳ አንበሳ አርፎ እንደማይተኛ ልናስተውል ይገባናል። መልካሙ ፈተና፣ ከእግዚአብሔር የሚነሳ ፈተና አለ። እግዚአብሔር አምላካችን ማንንም አይፈትንም፣ ማንንም በክፉ አይፈትንም። ከእርሱ የሚመጡ ፈተናዎች እንደ ወርቅ ለማንጠርና ለማበርታት ብቻ ነው። ደግሞም ከፈተናው ጋር መውጫውን ጭምር ያዘጋጃልና ማንም ሲፈተን እግዚአብሔር ፈተነኛ ይላል። ምክንያቱም እግዚአብሔር በክፉ አይፈትንም፣ እርሱም ማንንም አይፈትንም። ነገር ግን እያንዳንዱ የሚፈተነው በራሱ ክፉ ምኞት ሲሳብና ሲታለል ነው። ምኞትም ከጸነሰች በኋላ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች ተብሎ ተጽፏልና። ስለዚህ ወገኖች እነዚህን የፈተና አይነቶች በማስተዋል ጠንቅቀን ልንመለከታቸው ይገባናል። ሌላው ምልጃ ነው። በክርስትና ሕይወት እየተመላለስን ወደ አምላካችን ፊት በጸሎት ስንቀርብ ይዘናቸው ከምንቀርባቸው ነጥቦች መካከል አንዱ ሌሎች ወገኖችን በሚያስፈልጋቸው ጉዳይ በሚያስፈልጋቸው ነጥብ በጸሎት ማሰብ ነው። ስለዚህ ወገኖቼ ሌላዎቹን ወገኖች ሁሉ በጸሎት ልናስብ ይገባናል። ሌላዎቹን በጸሎት ካሰብን ደግሞ በመጨረሻ በጸሎታችን መጨረሻ ላይ በአምልኮና በምስጋና ወደ አምላካችን በመቅረብ ጸሎታችንን ልናሳርግ ይገባናል። እንደ ሰማን እንደ ተማርን እንድንኖር የሕያው አምላካችን ቅዱስ ፈቃዱ የሆነልን። አሜን።